ሲዳማ በክልልነት በመደራጀቱ የሕዝቡ የፖለቲካ ጥያቄ ተመልሶ መብቱ የተከበረ ቢሆንም አያሌ የኢኮኖሚያዊና ማህበራዊ ችግሮች መፍትሄ እንዳላገኙ አስተያየታቸውን ለአሜሪካ ድምፅ የሰጡ የክልሉ ነዋሪዎች ተናገሩ። የሲዳማ ሕዝብ ለክልል አደረጃጀት የታገለው በኢትዮጵያ ፖለቲካ ውስጥ ንቁና ብቁ ተሳትፎ ተሳታፊ ለመሆን በራሱ የራሱን እድል የራሱን ልማት ለማልማት በማለት መሆኑን የገለጡት የክልሉ ፕሬዚደንት አቶ ደስታ ደስታ ሌዳሞ የፖለቲካውን ጥያቄ ብናረጋግጥም የህዝቡን የእድገት ፍላጎት ገና አልመለስንም ብለዋል። የሲዳማ ህዝብ በክልል የተደራጀበትን አንደኛ ዓመት ክብረ በዓል እያከበረ ነው። Ja ho saps de debat, i no t'han de dir አስረኛው የኢትዮጵያ ክልል ሆኖ ባለፈው ዓመት ሰኔ 27 2012 ዓ ም የተመሰረተው የስዳማ ክልል የተመሰረተበትን አንድ ዓመት በአዋሳ ከተማ ያከበረ ሲሆን ይህ በመሆኑ የህዝቡ የፖለቲካ መብት ተከብሯል ሲሉ የክልሉ ነዋሪዎች ተናግረዋል። አስተያየት ሰጭዎች ከሚያነሷቸው መብቶች ውስጥ ክልሉ አሁን በክልሉ ህገ መንግስት መመራቱን፣ የክልሉ የስራ ቋንቋ በህገ መንግስት የተደነገገው ስዳማ አፉ መሆኑና የራስን እድል በራስ መወሰን የሚሏቸው ናቸው። ህገ መንግስታዊና ፖለቲካዊ መብቶች ይከበር እንጂ መሰረታዊ የኢኮኖሚና ማህበራዊ ጥያቄ ች መንሰራፋታቸውን ተናግሯል። ከአስተያየት ሰጪዎች ውስጥ አንዱ የሆኑት አቶ በለጠ ደስታ ያልተመለሱ የህዝብ ፍላጎቶች አሉ ብሏል። መሰረታዊ የሆኑ የህዝብ ጥያቄዎች ተመልሷል። ከዚህ በኋላ ህዝቡ የሚፈልገው ምንድነው? ልማት ነው የሚፈልገው። ልማት ሲባል መሰረተ ልማት ባልተሟላበት አካባቢ ለምሳሌ የገጠር መንገዶች አሉ፣ ውሃ፣ ትምህርት ቤት እና የመሳሰሉ መሰረታዊ ሆኑ ለህዝቡ ያስፈላጊ የሆኑ ነገሮች መሰራት አለበት ብዬ ነው የማስበው። በትምህርት በኩል ደግሞ ተምረው ስራ ያጡ ወጣቶች አሉ። እነዚህ ወጣቶች በተማሩት ሙያ ወር መስክ ምደባ ተሰጥቷቸው ህዝብንም መንግስትንም እንዲያገለግሉ እድል ቢያገኙ የተሻለ ነው ብዬ ነው የማስበው። አንዳንድ ጊዜ ከቅጥር ጋር ተያይዞ ፍትሐዊነት ስለሌለ እንደዚህ አይነት ችግሮች ስላሉ በቀላሉ ስራ የማግኘት እድል በጣም ጠባብ ስለሆነ እነዚህ ችግሮች ቢቀረፉ ብዬ ነው ማስበው። በግል በክልሉ ከፍተኛ የሆነ የኑሮ ውድነትና በአይለት መብላት የሚያቅታቸው ሰዎች መኖራቸውን አስታውሶ የክልሉ መንግስት መፍትሄ መፈለግ አለበትም ብሏል። ከአቅም በላይ ነው የሆነብን። እንደ አንድ መንግስት ሰራተኛ ነኝ። አሁን ለምሳሌ የሚከፈልልኝ ደሞዝ ከሚኖረው ኑሮ ጋር የማይገናኝ ነው የማይመጣጠን ነው። በጣም ተጭኖብናል ከሚገልጸው በላይ። መንግስት ይህን ችግር ጊዜ ሳይሰጥ እርምጃ ቢወስድ ባለፈው አንድ አመት በክል ሁሉ ሰላም መፈጠሩ በክልል መደራጀት ያስገኘ ውጤት ነው የሚሉት አቶ አሰፋ ዲንጋሞም ሲዳማ በክልነት ተደራጅቸው አንደኛ ዓመት ክብረ በዓሉን ማክበሩ የሚፈጥርባቸውን ደስታ ገልጠው ይህ የሆነው የሕዝቡ የፖለቲካ መብት በመከበሩ ነው ብለዋል። ቦዳር የሌለ ደስታ ነው የሚሰማኝ፣ ምክንያቱም የነበረው ሁኔታ ቀርቶ ዛሬ ሲዳማ እዚሁ ስ ቋንቋውን፣ ባህሉን፣ ወጉን መጠቀም ይመቻል። ነገ ደግሞ ላለው ብሩህ ተስፋ ትልቅ ፋይዳ ያለው ብዬ ያስባለሁ። ሕዝብ ባገኘው የፖለቲካ መብትና ነጻነት ተጠቃሚ የሚሆነው አንድነቱን አጠናክሮ ከሌሎች ብሔረሰቦች ጋር ያለውን አብሮነት ሲያደራጅ ብቻ መሆኑን አቶ አሰፋ ተናግሯል በእውነት ነው ብለህ ስዳማ አሁን መጀመሪያም የሚፈልገው አንተ አንድን ሰው ከለብለህ ብለህ መጥራትና ስማ አንተ ማለት ልዩነት አለ። ስዳሙ ዛሬ ስዳማ ተብሎ ተጠርቷል። ብቻው ደግሞ ታምር መፍጠር አይችልም። ኢትዮጵያ ህዝብ ጋር ሆኖ ሰርቶ ከውጭና ውስጥ ጠላቶቹን አስወግዶ ሁሉም ተግባብቶ ተረዳድቶ ትልቅ ስራ ይሰራል ብዬ ያስባለሁን። ያገኘውንም ነጻነት መጠቀም የሚችለው ኢትዮጵያዊነቱን አስቀድሞ ነው ብዬ ያስባለሁ። የክልሉ ነዋሪ አቶ ተፈራ ቀንፈቶ በበኩላቸው ሲዳማ በክልል ድራጅ እንጂ በትግል ውስጥ ትልቅ ሚና የነበራቸው አካላት ባለመሳተፋቸው ሁሉን አቀፍ የተሟላ የስልጣን ክፍል ተደርጓል ብሎ እንደማምኑም ተናግሯል። ወደ አመራርነት ወጣቱ መጥቷል። ምንምነት አይኖረኝም፣ ግን በተወሰነ ፐርሰንት እኛም መጥተናል። ኢቨን ከትግሉን በፊታውራሪነት ከሚመሩ ወጣቶችም የመጡ አሉ። ይሁንና ግን በርካታ በትግሉ ውስጥ የነበሩ ወጣቶች፣ ምሁራን ናቸው ከተለያዩ በፌደራል ተቋማት ውስጥ የነበሩ አሉ። እነዛ ግን አልመጡም፣ እንትና አመራርነት ላይ አልመጡም የሚሉ ትችቶችም ይኖራሉ። ያ ብቻ አይደለም። ኢቨን የዞን አደረጃጀት አላለቀ ጥናት ሲደረግ የተወሰኑ አራት አምስት የሚሆኑ ዞኖች እንደሚኖሩ ተገምተው ነበር። ከሁሉም በላይ ግን ሕዝቡ ጥያቄው በመመለሱ የመንፈስ እርካታ አግኝቷል ነው የሚሉት። የጤና ተቋማት ፍላጎት፣ የመንገድ ፍላጎት እየበዛ ይመጣል። ያው ከዓለም ጋር አብረን ስለምንጓዝ ማለት ነው። ያ ያ ስለሆነ ያንን እንደ ፈተና ያለውን ግን የተጀመሩ ስራዎች ጥሩ ናቸው፣ በቂ አይደሉም። ያው መንግስትም ቃል እየገባ ያለው አሁን የክልሉ መንግስት ምሁር አጠናክሬ ከዚህ የበለጠ ስራ ይሰራለሁ የሚል ነው። የክልሉ መንግስት ሁሉን ያቀፈም የህብረሰብ ክፍል በኩልነት እንዲያስተናግድም ጠይቀዋል። ክልሉን የሚመራው መንግስት ወደ ሰፊ ቢሆን ምናልባት ያስቀየመውም ሰው ሊኖር ይችላል፣ ያጠፋውም ሊኖር ይችላል። ያው አሁን እየመራ ያለው የፌደራሉ መንግስት እየተከተለ ያለውን መደመርና ይቅርባይነት መንፈስ ላብሶ ሁሉንም ኢንክሉሲቭ አርጎ በይቅርታ በአንድነት ብሰራ ኢቭን የማይቻል ነው ስዳማ የጨበጠው ክልል የመሆን አይታሰብም ተብሎ ነበርና ያንን አንድ ሆነን ነው ተባብረን ነው ይህንን ክልል ልናገኝ የቻል ነው። እና ክልሉንም ለማልማት ሁሉንም አካታች ባደረገ መልኩ አቃፊ ሆነን አሁን ያለው ትሬንድ ጥሩ ነው። እሱ ብቻ አይደለም ክልሉን ከማግኘታችን በፊት የነበረው ምንድን ነው ስዳማ ሌላውን ያባርራል፣ ችግር ይፈጥራል የሚል ትርክቶች ነበሩ። ያ የለም። አሁን የክልሉ ፕሬዝዳንት አቶ ደስታሌ ደግሞ የስዳማ ህዝብ ከአንድ ዓመት በፊት የነበረው በክልል የመደራጀት ጥያቄ ሁለት ዓላማዎች ነበሩት ብሏል። ሲዳማ ክልል ለመሆን ሲታገል ራሱን በራሱ በማስተዳደር በኢትዮጵያ ፖለቲካ ውስጥ ንቁን ነብቁ ተሳታፊ ለመሆንና በራሱ የራሱን ልማት ለማፋጠን በማለም ነው። በመሆኑም የክልል ግንባታ ሂደት እነዚህ ሁለት ዓላማዎችን በሚያሳካ መልኩ፣ ነገር ግን የቀደምት የሲዳማን ባህል እሴት ወደፊት በሚያስከድ መልኩ የብሔሮች ብሔረሰቦችና እና የመላው የኢትዮጵያ ሕዝብ ተሳትፎ በሚያረጋግጥ መልኩ አቃብነቱን ባረጋገጠ አንድነቱን ባረጋገጠ በአንድነት ውስጥ መከባበርና ፍትሐዊ ተጠቃሚነትን ማረጋገጥ በሚቻልበት አካሄድ ሲዳማ ክልል ሊመሰረት ችሏል። አቶ ደስታ የክልሉ አደረጃጀት ሁሉንም ያማከለ ነው ሲሉ ተናግሯል። አደረጃጀቱ እስካሁን ሁሉንም ተሳታፊና ተጠቃሚ እያደረገ ወደፊት እየገሰገስን እንገኛለን። ህዝቡ የሚፈልገውን ውጤት በአንድ ዓመት ውስጥ አላስመዘገብንም ያሉት ፕሬዝዳንቱ በቀጣይ ዘላቂ ልማትና የህዝቡን ተጠቃሚነትን ለማረጋገጥ ንቅናቄ መፍጠር እንደሚገባም ተናግሯል። ክልል ከሆነን በኋላ እየመጡ ያሉ ለውጦች ፈጣንና የህዝብ ተጠቃሚነትን ማረጋገጥ የጀመሩ ቢሆኑም የሚፈለግ ሙሉ ውጤት ያስገኙ አይደሉም። በመሆኑ ህዝባችን ከዳር እስከ ዳር በቀሪ ጉዳዮች ላይ በመነጋገር ንቅናቄ መፍጠር ይኖርበታል። የአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም